የምርጫ ክልል ጽህፈት ቤቶችን በተሰጠው የጊዜ ገደብ ያላዘጋጁ የክልል መስተዳደሮች ወይም ክልሎች በሚቀጥሉት ሶስት ቀናት ውስጥ እንዲያዘጋጁ የኢትዮጵያ ብሔራዊ ምርጫ ቦርድ አሳሰበ። የእጩዎች ምዝገባ በተያያዘለት የጊዜ መርሃ ግብር መሰረት ጽህፈት ቤቶችን ባላሟሉ ክልሎች እንደሚካሄድም ቦርዱ አስታውቋል። መለስካቸው አመሃ ዝርዝር አለው። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ አመሻሹ ላይ ይፋ ባደረገው መግለጫ ቀደም ሲል በወጣው የምርጫ ጊዜ ሰሌዳ እንደተመለከተው ቦርዱ የተለያዩ ስራዎችን ሲያከናውን እንደቆየ ይዘረዝራል። ከዚሁ ጋር ተያይዞ በመላ አገሪቱ ምርጫውን ለማከናወን 633 የምርጫ ክልል ጽሕፈት ቤቶችን ክልሎች እንዲያዘጋጁና አደራጅተው ለቦርዱ እንዲያሳውቁ በተደጋጋሚ ሲያሳስብ እንደነበረም መግለጫው ያስረዳል። ይሁንና የአፋር፣ የአማራ፣ የሲዳማ፣ የደቡብ ብሔሮች ብሔረሰቦችና ህዝቦች እንዲሁም የሶማሌ ጋሬ እንዳላሟሉ ታውቋል። የቦርዱ ሰብሳቢ ወይዘሪት ብርቱካን ሚዴቅሳ የተደረሰበትን ውሳኔ አሳውቀዋል። እነዚህ ኃላፊነታቸውን ያልተወጡ ክልሎች በአፋጣኝ ኃላፊነታቸውን እንዲወጡ ቦርዱ ያሳስባል። ይህን ካላደረጉ ደግሞ ውጤቱ የሚሆነው እንዳለ በአጠቃላይ የምርጫ ሂደቱን የማናጋት ለምሳሌ አሁን የምናደርገው ነገር የእጮች ምዝገባ ነው። ከዛ በኋላ የመራጮች ምዝገባ አለ። ከዛ በኋላ ደግሞ በጣም በርካታ በሚሊዮኖች የሚቆጠር ምናልባት ወደ መቶ ሚሊዮን የሚጠጋ የመራጮች ድምፅ መስጫ ወረቀት ማሳተም አለ። እነዚህን ሁላ ነገሮች እንዳይፈጸሙ የሚያናጋ ተግባር መሆኑን አውቀው ይህንን የሕግ ግዴታቸውን ቦርዱ ባስቀመጠው ገደብ መሰረት በሚቀጥሉት ሶስት ቀናት ውስጥ አጠናቀው መፈጸም አለባቸው የሚል ውሳኔ ነው ቦርዱ ያስተላለፈው። ወይዘሪት ብርቱካን ጨምረው እንዳብራሩት አንዳንድ ክልሎች የተጠየቁትን ጽህፈት ቤቶች እንዳዘጋጁ ቢገልጹም ተፈላጊውን ሁኔታ ያላሟሉ መሆናቸውን በምሳሌ ዘርዝረዋል። ለምሳሌ አፋር ጋ ብንሄድ፣ ሶማሌም፣ አማራም በተወሰነ መልኩ ደቡብም ላይ የተወሰኑ ዞኖች ተጠናቋል የሚል መረጃ ደርሶናል። ግን ምንድን ነው ያ መረጃ የሚሄደው በብዙ ደረጃ መረጃ ልውውጥ ተደርጎ ከኛ ጋር ሄዶ ክልል ላይ ደርሶ ክልል ለዞን አስተላልፎ ሜቢ ወረዳ ላይ ያሉ ኃላፊዎች እንዲህ እንዲህ አይነት ነገር አለው። ስለዚህ እኛ የኦፕሬሽናችን ለማድረግና የቁሳቁስ እንቅስቃሴያችንም ሆነ የኃላፊዎች ምደባችንን ለማከናወን ቢሮ በትክክል መዘጋጀቱን መዘጋጀቱን ብቻ ሳይሆን አድራሻውንም የሚያስፈልግ ጥበቃ ያለው ስራው ሊሰራበት የሚችል ቢሮ መሆኑን ማረጋገጥ ስላለብን ያንዳንዶቹ መረጃ አልተቀበል ነው እንዲሁ ተዘጋጅቷል ከማለት ውጪ እየቱ ጋር እንደሚገኝ በማን ቁጥጥር ስር ያለ ቢሮ እንደሆነ ወይም የማን ቢሮ እንደሆነ ወይም እንደዚህ አይነት መረጃ ስላልመጣለን ማለት ነው። ይሁንና የሚፈለገውን ዝግጅት ሁሉ አጠናቀው ጽህፈት ቤት ያደራጁ የክልል መስተዳደሮች እንዳሉም የቦርዱ መግለጫ አመልክተዋል። አዲስ አበባ ከተማ መስተዳደርን ጨምሮ ቤኒሻንጉል ጉሙዝ፣ ድሬዳዋ፣ መስተዳድር፣ ጋምቤላ፣ ኦሮሚያ እና ሀራሪ ብሔራዊ ክልላዊ መንግስታት የምርጫ ክልል ጽህፈት ቤቶቻቸውን አደራጅተው ማጠናቀቃቸው ታውቋል። የቦርዱ ሰብሳቢ በዚሁ ክንውን አኳያ የቦርዱን ሌላ ውሳኔ ይፋ አድርገዋል። ያሟሉ ክልሎች አሉ። ከዚህ አንጻር አዲስ አበባ መስተዳድርን በጣም ልናመሰግን እንወዳለን። በጥቂት ጊዜያት ውስጥ የሚያስፈልጉትን ቢሮዎች በሙሉ ግማሽ አንዳንድ ቦታ ተከራይተውም ጭምር አዘጋጅተው ከነ ሙሉ መረጃው ሰጥተውናል። ሌሎቹም እንግዲህ ድሬዳዋ፣ ሀረሪ፣ ቤንሻንጉል፣ ጋምቤላ በዛ መሰረት ጨርሰዋል ማለት ነው። ስለዚህ እነሱ በዚህ መንገድ አከናውነውት እያለ ሌሎቹ ባለማከናወናቸው ምክንያት እንዳለ የምርጫ የእጩ ምዝገባውን ሂደት ማስተጓጎል ያለብን አልመሰለንም። ስለዚህ በተዘጋጁት ቢሮዎች ላይ በተያዘለት ሰሌዳ መሰረት የእጩ ምዝገባችንን የካቲት ስምንት እንጀምራለን ማለት ነው። በአሁኑ ጊዜ በሙሉ ዝግጅት የሚቀጥለውን የምርጫ ሂደት ለማስተናገድ መጣበቅ የነበረባቸው 633 የምርጫ ክልል ጽፈት ቤቶች ቢሆንም በመላ አገሪቱ በዚህ ደረጃ የተዘጋጁት 259 ብቻ መሆናቸውን መግለጫው ይጠቁማል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ